The voice of a የ2026 ቱን የዓለም ዋንጫ ውድድሮች ካናዳ፣ ዩናይት ስቴትስና ሜክሲኮ በጋራ እንዲያዘጋጁ ፊፋ ዓለም አቀፍ የእግር ኳስ ፌዴሬሽን ወሰነ። ውሳኔውን ከፊፋ አባል ሀገራት 134ቱ ሲደግፉት 65ቱ ግን ተቃውመውታል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕም በፊፋ ምርጫ መደሰታቸው ተገልጧል። ዩናይት ስቴትስ ውድድሮቹን ስታዘጋጅ ከ1994 ወዲህ ለመጀመሪያ ጊዜ ይሆናል። በ2026 የዓለም ዋንጫ የሚወዳደሩት ቡድኖች እንደ ቀድሞ ሰላሳ ሁለት ሳይሆኑ 48 ይደርሳሉም ተብለዋል። 80 ከሚሆኑት የዓለም ዋንጫ ግጥሚያዎች የዩናይትድ ስቴትስ 60ውን ስታስተናግድ ካናዳና ሜክሲኮ እያንዳንዳቸው አስር ግጥሚያዎች ብቻ እንደሚያስተናግዱ ነው የተመለከተው። የዘንድሮ የአለም እግር ኳስ ዋንጫ ውድድር ነገ የሚጀምረው በአስተናጋጅቱ ሩሲያና በሳውዲ አረቢያ ግጥሚያ ይሆናል። የ2022ቱን የምታስተናግደው ደግሞ ኳታር ትሆናለች።